ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ በ19 በ25ና በ30 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት የምንሰማውን ፕሮግራም አሁን እንጀምራለን። ¶¶ ሰላም፣ ጤና ስትልና፣ አድማጮች እንደምንላቸው አምሽታችኋል። ዛሬ ቅዳሜ መጋቢት 24 2008 ዓ.ም ነው። የዓለም ዜናው ቀዳሚ ሆኖ የኢትዮጵያን ወቅታዊ ሁኔታ የሚመለከት ውይይት እናስከትላለን። እስከ ማጠቃለያ ዜና ሙዚቃ ቃና ተሰምቶ አራት ሰዓት ሊሆን አንድ ደቂቃ ሲቀረው በማጠቃለያ ዜና እንሰናበታለን። መልካም ምሽት። አሁን ዜና ክቡራትና ክቡራን እንደምናመሻችሁ ዜናዎችን ማሰማችሁ፣ አሉላ ከበደ ነኝ። በኒውክሌር ቅመሞች ጥበቃና በዓለም አቀፉ የሽብር ጥቃቶች ዙሪያ ባተኮረው የዋሽንግተኑ ጉባኤ የተሳተፉ ከሀምሳ በላይ ሀገሮች መሪዎች ዓለም የተደቀነባትን ፈተና ለመቀነስ በጋራ ለመንቀሳቀስ መስማማታቸውን አስታወቁ። የአስተናጋጇ ዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ግን ከባዱ ስራ አሁን ነው የሚጀምረው ሲሉ ጊዜ ሳይጠፋ ጉባኤው እውን ባደረጋቸው ውጤቶች ላይ ቀጣዩን ማራመድ እንደሚያስፈልግ አመልክተዋል። ኦባማ በዛሬ ዕለት ለአሜሪካውያን ባሰሙት ሳምንታዊው የራዲዮ ንግግራቸውም ለኒውክሊየር መቀመሚያነት ሊውሉ የሚችሉ ቁሳቁሶች ጥበቃ የተያዘው ጥረት ሁነኛ ምርታ ማስመዝገቡን ገልጠዋል። አሸባሪዎችና ወንጀለኞች ለኒውክሊየር መቀመሚያነት ሊውሉ ለሚችሉ አጥፍቶ የአጥፊ ቁሳቁሶችን ፍለጋ ላይ ባሉበት የዓለም አብዛኛው ክፍል ክፉ ዓላማቸውን ማሳካት እድል ከሚሰጥበት ውጪ ነው ነው ብለዋል እስካሁን አንድም አሸባሪ ቡድን ደርቲ ቦምብ በመባል የሚታወቁትን የከፋ ጉዳት ማድረስ የሚችሉ የኒውክሌር ጨረሮችን ተጠቅሞ የሚፈበረኩ አጥፊ ቦምቢዎች ቦምቦች ለመጠቀም እድል አላገኘም ያሉት ኦባማ አልቃይዳና ሌላውን እስላማዊ ጽንፈኛ አይሲስን የመሳሰሉ ዓለም አቀፍ አሸባሪዎች እነኚህን ቅመሞች ከእጃቸው ለማስገባት መሞከራቸው ግን አልቀረም ብለዋል። ዋናው የብራስልስ አውሮፕላን ማረፊያ ጣቢያ በተሳፋሪዎች ማቆያ ስፍራ ከደረሰበት የአጥፍቶ ጠፊዎች የቦምብ ጥቃት 12 ቀናት በኋላ ነገ እሁድ ለሚጀምረው የበረራ አገልግሎት በጥብቅ የጸጥታ ጥበቃ በዛሬ ሁለት መከፈቱ ተገለጠ። የዛቬንተም አውሮፕላን ጣቢያ ዋና ስራ አስፈጻሚ አርናውድ ፌይስት ዛሬ ማለዳ ላይ ለጋዜጠኞች በሰጡ ቃል ሶስት የብራስልስ አየር መንገድ አውሮፕላኖች ከዋናው አውሮፕላን ጣቢያ ወደ ፖርቹጋሉ ፋሮ፣ ወደ ጣሊያኑ ቱሪንና ወደ ግሪኩ የአቴንስ አውሮፕላን ጣቢያዎች የሚወሩ የሚበሩ መሆናቸውን አረጋግጠዋል። ሚስተር ፌስ ታክለውም የአውሮፕላን ጣቢያው ሙሉ አገልግሎት ወደሚሰጥበት የቀድሞ ይዘታው በሚመለስበት ለመርዳት ጊዜያዊ የጥገና ስራና የጸጥታ ጥበቃ ተግባራዊ እንደሚሆንም አመልክተዋል። በመጋቢት 14ቱ የቦምብ ጥቃት ሰላሳ ሁለት ሰዎች ሲገደሉ በርካቶች መቁሰላቸው ይታወሳል። ከሁለቱ አጥፍቶ ጠፊዎች አንዱ የአውሮፕላን ጣቢያው ተሳፋሪዎች መጠባበቂያ ሕንጻውን ሲደረምስ ሶስተኛው አጥፍቶ ጠፊ በብራስልሱ የባቡር ጣቢያ ራሱን ማፈንዳቱ አይዘነጋም። የቤልጅየም መንግስት አንዳንድ የጸጥታ ጥበቃ እርምጃዎች ካልተወሰዱ የሥራ ማቆም አድማ እንደሚያደርጉ ካስጠነቀቁት የፖሊስ አባላት ሰራተኛ ማህበር ጋር ትናንት አርብ ከስምምነት ላይ መድረሱ ይፋ ተደርጓል። የቤልጅየም ፖሊስ በአውሮፕላን ጣቢያው የላላ ያለውን የአውሮፕላን ጣቢያውን የጸጥታ አጠባበቅ ይዞታ አስመልክቶ ነበር ቅሬታውን ሲያሰማ የቆየው አድማጮች፣ ዜና የሚተላለፍላችሁ ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሌላ ተያያዥ ዜና መርማሪዎች ከከሸፈው የሽብር ጥቃት ጋር በተገናኘ ተጠርጥሮ በቁጥጥር ስር የዋሉትን አንድ የቤልጅየም ዜግነት ያለው ግለሰብ ዛሬ ተጠያቂ አድርገዋል። የፈረንሳይና የቤልጅየም ባለስልጣናት ባለፈው ሐሙስ በቁጥጥር ስር የዋሉትን ግለሰብ ሙሉ ስም ይፋ አላደረጉም እድሜው በሰላሳዎቹ አጋማሽ መሆኑ የተጠቆመውን የሽብር ተጠርጣሪ የስምና የአባት ስሙን የመጀመሪያ ፊደሎች በእንግሊዝኛ ዋይ ኤ ሲሉ ነው ያስተዋወቁት አቃቢያነ ህጉ ጨምረው እንደገለጡት ከባድ የሽብር ጥቃት ለማድረስ በመሰናዳት ላይ ሳለ ባለፈው መጋቢት 15 ፓሪስ አቅራቢያ ከተያዘ በኋላ በመኖሪያ ቤቱ ባደረጉት ፍተሻ እጅግ ከፍተኛ መጠን ያለው ያሉትን የጦር መሳሪያ ማግኘታቸውን ይፋ ካደረጉት ፈረንሳዊው ሬድ ክሪኬት የሽብር ሴራ ተባባሪ በሚል ነው የያዙት። የተባለው የሽብር ሴራ ዋና ኢላማ የት እንደነበረ ግን እስካሁን ይፋ አልተደረገም። በሌላ በኩል ካለፈው የዳር ወር የሽብር ሴራ ጋር በተያያዘ በቁጥጥር ስር የዋለው ተጠርጣሪ ወደ ፈረንሳይ እንደሚወሰድ ባለሥልጣናቱ ከትናንት በስቲያ ሐሙስ ይፋ አድርገዋል። በመጨረሻ የዩናይትድ ስቴትስ ሰው አልባ አውሮፕላን አንድ የሶማሊያ እስላማዊ ጽንፈኛ ቡድን አልሻባብ ከፍተኛ አመራር አባል መግደሉ ተዘገበ። በጥቃቱ የተገደለው ሐሰን አሊ ዶሬ የአልሻባብን ነፍሰ ገዳይ ቡድን ሲመራ የነበረ እና የሶማሊያ መንግስት ባለስልጣናት ላይ ጥቃት ሲሰነዝር የነበረ ቡድን መሪም ነው። አድማጮች፣ ለዜናው የተያያዘ ጊዜ በዚሁ አበቃ። መልካም ምሽት። ውይይት በኢትዮጵያ ወቅታዊ ጉዳይ ላይ ኢትዮጵያ ውስጥ እየጨመሩ የሚሄዱትን ግጭቶች ለመፍታትና የብሔራዊ አንድነት መንፈስን ለማጠናከር በሚያስችሉ ወቅታዊ ጉዳዮች ላይ በቪዥን ኢትዮጵያና በኢትዮጵያ ሳተላይት ራዲዮና ቴሌቪዥን ወይም ኢሳት አዘጋጅነት ዋሽንግተን ዲሲ ውስጥ ባለፈው ቅዳሜ መጋቢት 17 እና እሁድ መጋቢት 18 የ የሁለት ቀን ውይይት ተካሂዶ ነበር። በዚህ ውይይት ስድስት የተለያዩ ርዕሶች ቀርቦ ምሁራን፣ የፖለቲካ ድርጅት መሪዎች፣ የሲቪል ማህበረሰብ ድርጅት ተወካዮችና ግለሰቦች ሀሳባቸውን አቅርበው ተወያይተዋል። ቅዳሜ መጋቢት 17 መጨረሻ ላይ በነበረው ውይይት ሶስት የፖለቲካ ድርጅት መሪዎች ጽሁፎቻቸውን አቅርበው ተወያይተዋል። በትናንት ሁለት የዚህ ውይይት የመጀመሪያ ክፍል ተላልፎ ነበር። ውይይቱን የተከታተለችው ጽዮን ግርማ ነበረች፣ የዛሬውን ክፍል ታቀርባለች። የዲሞክራሲያዊ ድርጅቶች የፖለቲካ ትግል በመቅረጽ የሚጫወቱት ሚናና የሚያበረክቱት አስተዋጽኦ ምንድን ነው? እንዲሁም ለነገዋ ኢትዮጵያ ሰላምና አንድነት የሚሰጡት ዋስትና ምንድን ነው? የፖለቲካ ድርጅቶችን እንዴት መረዳት እንችላለን? በሚለው ርዕስ ከሸንኮ ፓርቲ ተወካይ አቶ አክሊል ወንድይፍራው ቀጥለው ገለጻቸውን ያቀረቡት የኦሮሞ ዲሞክራሲያዊ ግንባር አመራር አባል አቶ ሌንጮ ባቲ ናቸው። አቶ ሌንጮ ኦሮሞዎች በኢትዮጵያ የፖለቲካ ሁኔታ ላይ የሚሰጡትን አስተያየት ለመስማት በማሰብ ለተደረገላቸው ግብዣ አዘጋጆቹን አመስግነው ነበር ገለጻቸውን የጀመሩት እንዲህ ባለ ጉባኤ ላይ ሲገኙ ከሀያ አምስት ዓመታት በኋላ ለመጀመሪያ ጊዜ እንደሆነ ገልጸው ቀኑን ሙሉ ሲቀርቡ ከነበሩ ጽሁፎችም ሆነ ከተሰጡት አስተያየቶች የታዘቡት አብዛኛው ሰው ቤቱን ዘግቶ እርስ በእርሱ ብቻ ተነጋግሮ የሚደማመጥ እንደመሰላቸው ገልጸው አብዛኛውን ጊዜ ኢትዮጵያ የፖለቲካ ሁኔታ ሲተነተን ከግማሽ እንደሚጀምር አስረድተዋል። በኦሮሞ ሕዝብ በኩል ቅሬታ የሚጀምረው ግን በየጊዜው አገሪቷን ከመሯት መንግስታት ሳይሆን ከኢትዮጵያ ምስረታ ጀምሮ ነው ካሉ በኋላ ሁኔታዎችን ለማስተካከል አዲስ ጅምር ያስፈልጋል ብለዋል። አብዛኛው ሰው የኢትዮጵያ ህዝብ እርስ በርሱ ይጨራረሳል በሚል የሚያድርበት ስጋት በኦሮሞ ህዝብ በኩል እንደሌለ ጠቁመዋል። ያውን ብዙ ሰው የሚሰጋው እኛ አንሰጋ። ኢትዮጵያ ህዝብም እርስ በርሱ ይጨራረሳል ብለን ምንም ስጋት የለንም። ኢትዮጵያን ስቴት አሴ ዩኒትም ይፈርሳል የሚል ስጋት የለንም። ምክንያቱም እንዲፈርስ አንፈልግም። ብዙ ኦሮሞ ኢትዮጵያ ስቴት እንዲፈርስ አይፈልግም። ግን ግን ብዙ መሰራት ያለባቸው ነገሮች አሉ። ብዙ ብዙ ሰዎች ዛሬ ስለ ኤትኒክ ፖለቲክስ የጎሳ ፖለቲካ ያወራሉ። ስለ ዜግነትም አለ ይነሳል፣ ስለ ኢትዮጵያዊነትም ተነስቷል። አንደኛ ኢትዮጵያዊነት ማለት ምን ማለት ነው? አለ ወይ? ቢኖረው ኖሮ ደግሞ የሁሉ ችግር ለምንድን ነው የተፈጠረው? እንደገና ዜግነት አለ ወይ? የተፈጠረው መንግስት ምንድን ነው የሚመስለው? ለሚሉት ጥያቄዎች መልስ ያስፈልጋል። ኢትዮጵያ ውስጥ የተመሰረተው መንግስት ከመሰረቱ ጀምሮ ሲቪክ የሆነ መንግስት ወይም ሊደርሺፕ ላይ የተመሰረተ መንግስት ሳይሆን ከኖርዝ የመጡ ሰዎች የመሰረቱትና የኢትዮጵያ ስቴትና የእነሱ ካልቸር ኦቨርላፕ ነው የሚያደርገው። ኢምቤድድ ነው። ለዚህ ነው አሁን በኢትዮጵያዊነት ስም ለመከራከር በጣም በጣም ለእነሱ ቀላል ነው። ለምን እዛ ውስጥ ናቸው። ዛሬ አሁን ይህ ስብሰባ ራሱ አውቶማቲክሊ ፖለቲካል ዲስኮርስ ስንገባ ከዚህ ውስጥ የሚነሱ ባህሎችና ከነዚህ ውስጥ የሚታዩ ታሪኮች አሉ። እና ይሄ ስለሆነ ይህኛ በእኛ አመለካከት ኢትዮጵያን ስቴት ራሱ ኢትስ አ ካልቸራል ስቴት፣ ከዛ ውስጥ በሚኖረው ደግሞ የፖለቲካል ስትራክቸርም ውስጥ ደግሞ ይሄ ከሰሜን መጥቶ አገሪቱን የመሰረተው መንግስት ባህሉን፣ ቋንቋውን፣ ሃይማኖቱን በዛ በስቴቱ ውስጥ ስለሚያንጸባርቅ ኢትዮጵያዊነት ሲባል እራሳቸውንም ያው አገር ሲባል እኛም አለንበት። ኢትዮጵያዊ ሲባል ደግሞ ታሪክ ሲባል ሰሜን እንጂ ደቡብ የለበትም። አገር ሲባል ኢማጂን ያደርጉናል ካርታ ውስጥ፣ ህዝብ ሲባል ግን ብዙም የለንም። ለዚህ ነው እንደ ህዝብ ተደራጅተን ማንነታችንን አስከብረን ቋንቋችንን አስከብረን እንደ ማንኛውም ሰው ማንነታችንን ለማስከበር በኦሮሞነት የተደራጀ ነው። ለዚህ ነው ኢትዮጵያን ስቴት ሲቪክ ስቴት ቢሆን ኖሮ፣ ኒውትራል ገለልተኛ መንግስት ቢሆን ኖሮ በማንነት መደራጀቱ አስፈላጊ አይሆንም ነበር። እንካ የኛ በማንነት መደራጀቱ ለኢትዮጵያን ስቴት ሪአክሽን ነው። ኢትኒክ ስቴት ስለሆነ፣ እንደውም የጎሳ ፖለቲካ በእኛ አልጀመረም። በኢትዮጵያ መንግስት ነው የጀመረው። የኢትዮጵያ መንግስት እኔ አፌን ሞልቼ የጎሳ መንግስት ነው ማለት ይችላለሁ። አንዳንድ ሰዎች እነ ጎበነ ዳጬ እነ ኃይለሥላሴ፣ እነ ጃገማ ኬሎ፣ እነ ደምስ መርዕድ ንጉሤ እነዚህ እነዚህ በጣም ታዋቂ ጎበዝ ኦሮሞዎች በነበረው የሥራ ገበያ ውስጥ በችሎታቸው የገቡ ደግሞ ያም ብዙ ብዙ ብዙ ኪሳራና በሥራ ተቀጥረው የሰሩ ናቸው እንጂ በኦሮሞነትና ኦሮሞነትን እዛ ውስጥ ለማንጸባረቅ አይደለም ብዙ ጊዜ እገሌ ኦሮሞ ነው እገሌ የብሮ ነው ጀነራል እንደዚህ ነው ጥላውን ገሰሰው ነው ይሄ ይሄ የኦሮሞን ጥያቄ ማሳነስ ነው የኦሮሞ ጥያቄ ከዚህ በላይ ነው እገሌ እዚህ ውስጥ አለ፣ እገሌ እዚህ ውስጥ አይደለም። ህብረተሰቡ እንደ ህብረተሰብ ይሄ ትልቅ ህዝብ ሃፍ ኦፍ ዘ ኢትዮጵያን ፖፕሌሽን ያለው አማራጭ ወይ እዚህ መንግስት ውስጥ ራሱን ማየት ወይንም የኢትዮጵያ መንግስት ከኮጎሳ ነፃ አድርገን ሲቪክ ስቴት ማድረግ ወይንም ደግሞ የኢትዮጵያ መንግስት ሁሉንም ኢትዮጵያውኖችን እንዲያንጸባርቅ አድርገን መስራት ነው ያለብን ማለት ነው። ለዚህ መተባበር እንደሚያስፈልግም ገልጸው ሌላው ሰው ስለ እነርሱ ያለውን አመለካከት ሲናገሩ ብዙዎቻችሁ በጣም ያማረ ያለፈ ታሪክ እንዳለን አድርጋችሁ ትገምታላችሁ፣ ካሉ በኋላ እንደ ያበዱ ሰዎች እንደ ፖለቲካ መስርተው ኢትዮጵያን ያተራመሱ አይነት እንደዛ አይደለም። ምንጩ የኢትዮጵያ መንግስት ነው። የኢትዮጵያ መንግስት መስተካከል አለበት። የኢትዮጵያ መንግስት መስፈርቱ ዜግነት የሆነ አንድ መለኪያ በመከተል በዛ አይነት መልኩ በሂደት ውስጥ እንደዛ ያለ መንግስት ካልፈጠርን በስተቀር እኛም ወያኔን ጥለን የኦሮሞ የጎሳ መንግስት ወያኔዎቹም ደግሞ የአማራን ጎሳ መንግስት ጥለው የትግሬ ጎሳ መንግስት ኦሮሞዎቹም ደግሞ አሁንም የትግሬን መንግስት ጥተን የኦሮሞ ጎሳ መንግስት እንደዛ ነው የሚሆነው። እና ይሄ ነገር አሁን አልተጀመረም። ይሄ ነገር ከመሰረቱ ነው የጠፋው እና ከመሰረቱ መስተካከል አለበት። የኛ ቅኝት ይሄ ነው እና ይሄን ስል ሁለት ነገር ያስፈልጋል። አንድ ከጠያቂም ከተጠያቂም አንድ የራስን በራስ ማስተዳደር ቤዚካሊ የዲሞክራሲ ጥያቄ ነው ሁን መሆን አለበት ሁለተኛ ደግሞ ሁለተኛ ኮንሰርን ነን ዲሶሉሽን ኦፍ ዘ ስቴት ይሄ መንግስት እንዳይፈርስ ሁሉም ኮሚትመንት መግባት አለበት ማለት ነው አንዱም አንዱም ኮንዲሽን ነው ይሄ ዜግነት የሚኖር ከሆነና ራስን በራስ ማስተዳደር ቤዚካሊ የዲሞክራሲ ጥያቄ ስለሚያስፈልግ አለም ከአለም ጋር ሪሌሽን ፈጥረው በመንግስት ስለሆነ እንኳን የህዝብ ብዙ አብሮ የሚያመሳስለው ነገር ሼር የሚያደርገው ነገር እንግዲህ ብዙ አመት አብሮ ኖሯል። በቋንቋም ብዙ ሰዎች የተለያየ ቋንቋም ይችላሉ። ባህላዊ ግንኙነቶችም አላቸው። የሚያቀራርቡ ነገሮች ብዙ ናቸው። ግን እውነቱን ተናግረን በመሬት ላይ ያለውን እውነተኛውን ነገር አይተን ወደፊት መሄድ ያስፈልገናል የሚል እምነት አለን ማለት ነው። ወደፊት ለመሄድ ግን ሀገራዊ የሆነ የጋራ የፖለቲካ አስተሳሰብ ማበጀት ያስፈልጋል ያሉት አቶ ሌንጮ ባቲ በኢትዮጵያ ውስጥ በመንግስት የሚፈጸሙ የመብት ጥሰቶችን ዲሞክራሲያዊ ሥርዓት አለመኖሩን ገልጸው ሥርዓቱ ህጋዊነትና ህጋዊ መሰረት የሌለው ለይምሰል የተቀመጠ ነው ብለውታል። ስልጣን ላይ ያለው መንግስት ለሥርዓቱ ህጋዊነት ለማበጀት ልማታዊ ነኝ እንደሚል አስታውሰው ልማታዊ ነው አይደለም የሚለውን እንዲመዝነውታል። አሁን ኢትዮጵያ መንግስት የወያኔ መንግስት ልማታዊ ነኝ ይላል። እንደምታውቁት ኢትዮጵያ ውስጥ አሁን 11 ነጥብ 5 ህዝብ ተርቧል። ይሄ መንግስት አንደኛ ልማታዊ መንግስት አይደለም። ልማታዊ መንግስት ለምሳሌ ወደ ስድስት ክራይቴሪያዎች አሉት። አንደኛ አይ ልማታዊ መንግስት የህዝብና የመንግስት ፍላጎቶች የተጣጣመ ሲሆን ብቻ ነው አንድ መንግስት ልማታዊ የሚሆነው። የወያኔ መንግስትና የኢትዮጵያ ህዝብ ፍላጎት የተጣጣመ ስላልሆነ በዚህ ክራይቴሪያ አንደኛውን መስፈርት ራሱ ይወድቃል ማለት ነው። ሁለተኛ ልማታዊ መንግስት የህዝብ ተቀባይነት ሊኖረው ያስፈልጋል። የወያኔ መንግስት የህዝብ ተቀባይነት የለውም። ሁለተኛውን ትልቁን ክራይቴሪያም ይወድቃሉ ማለት ነው። ሶስተኛ ልማታዊ መንግስት የአገሪቱ የፖለቲካ ሊቆች ፖለቲካል ኤሊት ኮሄሲቭ የሆኑና አገራዊ ራዕይ ያላቸው አንድነት ያላቸው መሆን አለባቸው። እንደሚታውቀው የኢትዮጵያ የፖለቲካ ሊቃን ቀርተው የወያኔ የፖለቲካ ሊቃን ራሳቸው ምንም አይነት አንድነት የላቸውም። ኮሄሲቭ ሊደርሽፕ በሌለበት ዴቨሎፕመንታል ስቴት ዲሊቨርድ ሊሆን አይችልም። አራተኛው ቢሮክራሲው ከፖለቲካ ጫና መሆን አለበት። ኮምፕሊትሊ ቢሮክራሲ ሳይንስ ነው፣ አስተዳደር ነው። ከምንም አይነት ከፖለቲካው ነፃ ካልወጣ በስተቀር፣ የፖለቲካ ጫና ላውላ የሚኖር ከሆነ ሰርቪሶችና አስተዳደሮችን ዲሊቨር ሊያደርግ አይችልም። በዚህም የወደቀ ነው የሚሆነው ማለት ነው። አምስተኛው የፖለቲካ ስልጣኖችና እና አስተዳደር እርከኖች በችሎታን ብቻ ነው መሞላት የነበረባቸው በችሎታ በብቃት። የኢትዮጵያ መንግስት ከልከታች እስከ ሚኒስተር በጣም በሚያዋርድ መልኩ አሳይመንቶች በፖለቲካ እንጂ በብቃት አይደለም። በዚህም ወድቋል ማለት ነው። ስድስተኛው አሁን ኢመርጅ እያደረገ ያለው ሊትሬቸር አመቺ የሆነ ዓለም አቀፋዊ ግንኙነትና ሁኔታ ያስፈልገዋል። ይሄ ብቻ ነው የተሟላው ወያኔ አመቺ የሆነ ዓለም አቀፋዊ የፖለቲካ ግንኙነት አለው። ምክንያቱም ዲፕሎማቲካሊ ከዌስት ጋር ጥሩ ግንኙነት አላቸው። በሶማሊያ የተፈጠረው በተለይ አል ኢታድ የመመስረቱ ከኦሳማ ቢንላደን ዓለምን ከበጠበጠ ወዲህ ደግሞ ትልቅ ማስፈራሪያ ስለሆነ አመቺ የሆነ ዓለም አቀፍ ሁኔታ ነበራቸው። ይሄ አመቺ የነበረው ዓለም አቀፋዊ ሁኔታ ደግሞ ለእድገት አልዋንም የሚገኘውም ገንዘብ የሚገኘውም ወታደራዊ ድጋፍ ህዝብን ለማፈል እንጂ ለእድገት አልዋለም እና የወያኔ መንግስት ልማታዊ መንግስት ነኝ የሚለው በሁሉም ረገድ በሁሉም ክራይቴሪያ ሲታይ በምንም መልኩ ልማታዊ የሚያሰኘው ምንም ምንም ምንም ምንም መስፈርት የለውም። ስለዚህ ነው ከ10 እስከ 11 ፐርሰንት አደግን እያሉ አሁን ኢትዮጵያ ውስጥ ትልቅ ትልቅ ትልቅ ረሀብ እየተከሰተ ያለው። የት አለ እድገቱ? ዴቨሎፕመንቱ ያለው ግሮዝ በምንድን ነው የሚለካው? ዴቨሎፕመንቱ የት አለ? ሶሻል ኢንዲኬተሮቹ የት አለ ብለ ስጠይቅ የለም ማለት ነው። እኔ ከከብታ ህብረተሰብ የመጣወት። አንድ ሰው ላሙን አልቦ አልቦ ሁሌ ማታ ማታ ወተቱን የሚጠጣ ከሆነ ሳጠራቅም ሳይንጥ ስለ ቅቤ ማውራት አይችልም። እነዚህ ሰዎች የሚገኘውን ገንዘብ ሁሉ ለራሳቸውና ወደ ውጭ እያወጡ ስለሆነ ለክፉ ጊዜ እንኳን የሚኖር ናሽናል ሪዘርቭ ለማስቀመጥ አልቻሉም። መተባበርና አንድነት ለሚደረገው ትግል እጅግ አስፈላጊ መሆኑንም ተናግረው የተጀመረውን ውይይት በማስቀጠል ወደ ትብብር መምጣት እንዲቻል ጠይቀዋል። በመጨረሻም ማስተላለፍ መልገው እንደ አንድ ኦሮሞ ድምፅ፣ የእኛ ህዝብ ከኢትዮጵያ ህዝብ ጋር በአድዋ ዘምቶ ሲሞት ጀግና፣ በማውጫው ዘምቶ ሲሞት ጀግና በኦጋደን በረሃ ዘምቶ ሲሞት ጀግና፣ በትግራይና በኤርትራ በረሃዎች ዘምቶ ሲሞት ጀግና፣ ዛሬ ደግሞ ለራሱ ሲሞት ሩቅ ቦታ ቆማችሁ ዝም ብላችሁ የምታዩበት ሁኔታ ኃላፊነት የጎደለው ነው። ከኦሮሞ ለወደፊቱ ለአንድነቱ የምታስቡ ከሆነ ከኦሮሞ ጋር መቆም አለባችሁ። ለወደፊቱም የአንድነቱ ዋስትና ይሄ ነው። ይሄ የሚያስፈራራው የመበታተኑ እዴ ምነካቸው አሁን እኮ ኦሮሚያ ውስጥ በመንግስት ስታቲስቲክስ ራሱ ብቻ ወደ 11 ሚሊዮን አማራ አለ። በኢትዮጵያ የመንግስት ቆጠራ 11 ሚሊዮን ኦሮሚያ የሚባለው አገር እዴ ምንም የተነካ ሰው የለም። ምንም የሆነ ሰው የለም። ያርሳል እንዴ አንድ አንድ መፈክር ኦሮሚያ የኦሮሞ ነች። ይሄ ማለት እኮ መሬቱ እንዳይሸጥ መንግስትን ለማስጠንቀቅ ነው እንጂ ሌላ እኛ ውስጥ ያሉ ኦሮሞዎች ይውጡ ማለት አይደለም። አትሊስት ጥያቄያችንን ለማጉላት ኦሮሚያ የኦሮሞ ነች ስንል መንግስትን ለመገደብ ነው እንጂ አንድ ገበሬ በአንድ ገበሬ ጆሮ ላይ የተነገረ መፈክር አይደለም። ለመንግስትና ለዓለም አቀፍ ኢንቨስተሮችና ለአረቦች የተዘጋጀ መፈክር ነው እንጂ ለኢትዮጵያ የተዘጋጀ መፈክር አይደለም። ኢትዮጵያ የምትገኝበት መስቀለኛ መንገድና የዲሞክራሲያዊ ስርዓት መመስረት አጣዳፊነት በሚል ርዕስ ከአቶ ሌንጮ ቀጥለው ገለጻቸውን ያቀረቡት የአርበኞች ግንቦት ሰባት አመራር አባል እና የውጭ ግንኙነት አመራር አባል አቶ ነአምን ዘለቀ ናቸው። ማንኛውም የፖለቲካ ስርአት መሰረቱ የአንድ ፓርቲ አምባገነን ስርአት፣ ፈላጅ ቆራጭ፣ ዲሞክራሲያዊ፣ ንጉሳዊ አገዛዝ ወይም ሌላ ሊሆን እንደሚችል አስታውሰው ለኢትዮጵያ መንግስት ለአገዛዝ መሰረቱ ናቸው ያሉትን ሶስት ነጥቦች አስቀምጠዋል። ገዢው ፓርቲ ሰርቶ አደር ተኮር የሆነ አቤታዊ ዲሞክራሲያዊ አምጥቻለሁ የብሄር ብሄረሰቦችና ከዚህ ጋር ተያይዞ የራስን እድል በራስ የመወሰን ወይም ራስን የማስተዳደር መብቶችን እውን አድርጌያለሁ። እንዲሁም ፈጣን የኢኮኖሚ እድገት አምጥቻለሁ በማለት በተወሰነ መልኩ ስርአቱ ህጋዊነት ያለው አስመስሎታል፣ በማለት አቶ ናአምን ሀሳባቸውን ይቀጥላሉ። ኢትዮጵያ ከምትገኝበት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና የተፈጥሮ ወይም የአካባቢ ውድመት፣ ሌሎችም መጠነ ሰፊ ችግሮች አንጻር ሲመረመሩ ተሟጠው ያለቁና ስርዓቱ በእነዚህ ጭምብሎች እያጭበረበረ ሊቀጥል በቻለ ቁጥር በራሱ በአገዛዙ የተፈጠሩት እነዚህ በርካታ ስንጥቆች ምለው ፎርት ላይንስ ለማለት ነው እና ወይንም ቅራኔዎች፣ እየሰፋ እየገዘፈ እየተደራረቡ ሄደው አንድ ምዕራፍ ሲደርሱ ተዳምረው ሊያደርሱ የሚችሉት አደጋ እጅግ እጅግ አስጊ ኢትዮጵያ እንደ ሀገር፣ ህዝባችንም እና ልዩ ልዩ ማህበረሰቦች፣ እምነቶች ለዘመናት ተጋምደው የኖሩባት ሀገር፣ እንደ ሀገር እንደ ህዝብ ከፍተኛ የሆነ ከምንጊዜውም በበለጠ አደጋ ላይ ይገኛሉ ለማለት ይቻላል። አቶ ነአምን የስርዓቱ ስንጥቆች ናቸው ያሉትን ጨምረውም ያስረዳሉ። የዴሞክራሲያዊ ስርዓት ደብዛው መጥፋት፣ የአፈና የመቃ መንሰራፋት በምርጫ 97 በኋላ እንደታየው በሰላማዊ ትግል ከልባቸውም ነው የነበሩ ኃይሎች የፖለቲካ መሪዎች የአመፅን ትግል ለማድረግ እንደወሰኑ እንደገፋቸው እንዳስገደደ ሁሉ የሕወሓት አገዛዝ በቀጣዩ 10 ዓመታት ከምርጫ 97 በኋላ የወሰዳቸው መጠነ ሰፊ የአፈና እርምጃዎች በአፋኝ ህጎች ሽፋን በፖለቲካ ኃይሎች በሲቪል ሶሳይቲው ማህበረሰብ፣ በጋዜጠኞች፣ በብዙሃን ዜጎች ላይ ሲያካሄድ የቆየው አሁንም የቀጠለው ሁኔታ ዜጎች በገፍ የነፃነት አርበኝነትን የአመት ትግልን እንዲቀላቀሉ እንዲያጠናክሩ እየገፋ እያስገደለን የሚገኝ ቀጣይ ሂደት ነው። ስንጥቅ ሁለት የዲሞክራሲያዊ ስርዓት አንድ ማገር የሆነው የእምነት ነፃነት በህወሓት አገዛዝ መጨፍለቅ ውጤቱ በሚያስደንቅ ዲሲፕሊን የኢትዮጵያ ሙስሊሞች ለእምነት ነጻነትና የእምነት ጉዳዮች በራሳቸው ለመወሰን የሚችሉበትን የመንግስትን ጣልቃ ገብነት የታገሉበት ሂደት፣ በህወሓት አገዛዝ የተሰጠው ምላሽ አፈና፣ ግድያ፣ ድብደባ፣ የእምነት ቤቶችን መስጊዶችን ውስጥ ሁሉ ገብቶ መመናኑን ማዋረድ መሆኑ ይታወቃል። የዚህ ውጤት ሌጂትሜት የሆነውን ጥያቄ ያላቸውን የኢትዮጵያን ሙስሊም ወገኖቻችን ማዳከምና ይህ አፈና እመቃ፣ ውርደት፣ ሂሚሊየሽን የሚፈጥረው ንዴት፣ ብሶት፣ ተስፋ መቁረጥ ዲስፔር እና ፖፕለስነስ ለአክራሪ ኃይሎች ማቆጥቆጥ፣ ሞደሬት ለሆኑ ኃይሎች ደግሞ መዳከም፣ ለአክራሪ ኃይሎች መጠናከር በጣም ተስማሚ ሁኔታ የሚፈጥር ስለመሆኑ ለመገመት ይቻላል። የእምነት ነጻነት ጥያቄዎች መጨፍለቅ ሰላማዊ ህጋዊ፣ የህዝብ የአማኙ ማህበረሰብ ጥያቄ በወያኔ አገዛዝ መታፈል ከሁለት አቅጣጫዎች ውጭ ሊያመራ አይችልም። አንድም የእምነት ነጻነት ሊረጋገጥ የሚችለው በሀቀኛ ዴሞክራሲያዊ ስርዓት፣ የህግ የበላይነት፣ የዜጎች ሁለንተናዊ መብቶችና ነጻነቶች ሳይሸራረፉ በሚረጋገጡባትና በሚከበሩባት ስርዓት ብቻ ኢትዮጵያ ብቻ እንደሚሆን በማመን ይህንኑ ዴሞክራሲያዊ ስርዓት ለማምጣት ከሚታገሉ የነጻነትና የዴሞክራሲ ኃይሎች ተቀላቅሎ ትግሉን ማጠናከር የህወሓት የአካባቢን ራስን በራስን የማስተዳደር የማንነት መብቶችና የፌዴራሊዝም ካባ ከፕሮፓጋንዳ የዘለለ ትርጉም እንደሌለው ገልጸው በህወሓት አገዛዝ ስር ያለችው ኢትዮጵያ ዴሞክራሲያዊ ፌዴራላዊ ሪፐብሊካዊ እንዳልሆነች በማያዳግም መልኩ የዚህ ስርዓት ባህሪዎችና ተግባራት አረጋግጠዋል ብለዋል። ገለጻቸውን ሲያጠናቅቁም ኢትዮጵያ ውስጥ ያሉት መጠነ ሰፊ ችግሮችና ቅሬታዎች አንድ ላይ ከተገናኙ ከባድ የሆነ አደጋ አለመረጋጋት፣ ከዛም የከፋ ችግር ሊያመጣ እንደሚችል ስጋታቸውን ገልጸው በኢትዮጵያ ያለው ስርዓት ደካማና በጉልበት ብቻ የሚገዛ በመሆኑ ይህንን ሁኔታ ለመለወጥ ብቃት የለውም ብለዋል። የደረስንበት ደረጃ ሀገራችን ኢትዮጵያን ህልውና እንዲቀጥል የህዝባችንም አብሮ የመኖር ተስፋ እንዲቀጥል ከተፈለገ ይሄ ስራ በምንም መልኩ ሪፎርም ሊደረግ የሚችል አናሳም ስለሆነ ማይኖሪቲም ስለሆነ ከዚህም ውጭ ሊሆን ስለማይችል ዲሞክራሲ ከመጣ ስልጣኔን እለቃለሁ በሚልም ስሌት እና በዛም ሜንታሊቲ ማይኖሪቲ፣ አናሳ በሆነ ሜንታሊቲ ያለ ስለሆነ ምንም ለውጥ የሚያመጣ ስርዓት አገሪቱ ወደ ሌላ ችግር፣ ከችግር ወደ ችግር የሚገፋ እንጂ ለውጥ ማያመጣ ስርዓት ስለሆነ ኢትዮጵያ ውስጥ ያሉትን ችግሮች ለማስወገድ ዲሞክራሲያዊ ስርዓት የግድ መመስረት አለበት። ያንን ለማድረግ ያሉት የተቃዋሚ ኃይሎች በሙሉ በጋራ ሆነን መታገል አለብን። ስንታገል ቀድሞ ወንድም ያክሊሉ እንዳለው በሰላማዊ ትግልም የሚታገሉ ኃይሎች ይታገሉ፣ በህዝባዊ እንቢተኝነት ነገር ግን አንድ የተማር ነው ሌሰን ወያኔ በሀይል ካልተገደደ በሰላማዊ ትግል ብቻ ይወገዳል ወይ ደግሞ ይወርዳል የሚል እምነት የለም። ስለዚህ በትጥቅ ትግልም፣ በአመፅም፣ በህዝባዊ ቤተኝነትም በሁሉም መንገድ ተባብረን አገራችንን ከወያኔ የምናድንበትና ሁሉን አቀፍ የሆነ ሽግግር ስርዓት ተመስርቶ ህዝባችንና አገራችን ወደ ህገ መንግስታዊ ዲሞክራሲያዊ ስርዓት የሚሄዱበትን መንገድ ሁሉ በጋራ የመሻት ወቅቱ አሁን ነው እንላለን። አመሰግናለሁ። አቅራቢዎቹ ገለጻቸውን ካጠናቀቁ በኋላ አከራካሪ ውይይትና ጥያቄዎች ተነስተዋል። ቪዥን ኢትዮጵያና ኢሳት በዋሽንግተን ዲሲ ባዘጋጁት የሁለት ቀን ጉባኤ ዩናይትድ ስቴትስ በአፍሪካ ላይ ያላት ፖሊሲ ምን ይመስላል? እንደዚሁም የአፍሪካ ሀገራት ወደ ዴሞክራሲያዊ በሚደረገው ሽግግር ከዚህ ምን ይማራሉ? በሚል የውይይት ርዕስ ፕሮፌሰር አቻምየለህ ደበላ እና ፕሮፌሰር ጆን ሃርብሰን ገለጻ አድርገዋል። ሴቶች በሴትነታቸው በሀገር ውስጥ የተከሰተው ቀውስ ወደ ሰላማዊ ሽግግር እና የአገር አንድነት እንዲያመራ ምን ሊረዱ ይችላሉ? በሚለው ዙሪያም ወይዘሪት ኤልሳቤጥ ላቀው፣ ወይዘሮ ሰዋሰው ጆሃንሰን፣ ወይዘሮ አሳየሽ ታምሩ በወይዘሪት ሉሊት መስፍን አወያይነት ሀሳባቸውን አቅርበዋል በኢትዮጵያ አሁን ያለው የኢኮኖሚ የፖለቲካና የማህበራዊ ቀውስ ወዴት ያመራል ምንስ መደረግ አለበት በሚለው ርዕስ ዙሪያ በአቶ ግዛው ለገሰ አወያይነት አቶ ኤርሚያስ ለገሰ ዶክተር መስፍን አብዲ ፕሮፌሰር ሰኢድ ሀሰን ና ፕሮፌሰር ህዝቅኤል ገቢሳ ገለጻ አቅርበዋል አድማጮች እነዚህን የውይይት ሀሳቦች በሌላ ጊዜ ይዣቸውን መለሳለሁ በጉባኤው መዝጊያ ላይ የትነን ወዴት እያመራን ነው ማን ምን ይሰራል በሚሉት ርዕሶችም ላይ ውይይት የተደረገ ሲሆን በፕሮፌሰር ሚንጋወያይነት ፕሮፌሰር ተሾማ አበበ፣ ዶክተር በያን አሶባ፣ ፕሮፌሰር አለማየሁ ገብረ ማርያም እና ፕሮፌሰር መሳይ ከበደ ጽሁፎቻቸውን አቅርበው ተወያይተዋል። ይህንንም የውይይት ክፍል በሌላ ዝግጅት ይዤ ለመቅረብ ሞክራለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የማስተናገዳችሁ አዲሱ አበበ፣ እኔም ፕሮግራም የመራው ንጉሶ ታምሬ፣ መልካም ምሽት እመኛለሁ። የሙዚቃ ቃና ይቀጥላል። ሰላም፣ ሰላም፣ ሰላም፣ ጤና ይስጥልኝ የተከበራችሁ የሙዚቃ ቃና አድማጮች፣ እንደምንሰነበታችሁ የክብር ሰላምታዬ ከስቱዲዮ 14 ድረሳችሁ። ደሳለኝ መኮንን ነኝ show a Fiji I was cool And when I finally got sober, felt ten years older But there was something to do I'm living out in L.A. I drive a sports car just to prove I'm a real big baller cause I made a million dollars And I spend it on girls and shoes But you don't wanna be high like me Never really know why like me You don't ever wanna step off that roller coaster And be all alone you don't wanna ride the bus like this Never know who to trust like this You don't wanna be stuck up on that stage singing. Stuck up on that stage singing Oh, I know Sad souls, sad souls Darling, oh, I know Sad souls, sad so I get along with old timers, cause my name's a reminder of a pop song people forgot. And I can't keep a girl home no. Cause as soon as the sun comes up, I cut them all loose and work's my excuse. But the truth is I can't open up. And you don't wanna be high like me. Never really knowing why you like me. You don't ever wanna step off that roller coaster and be all the love on Ride the bus like this, never knowing who to trust. Like this, you don't want to be stuck up on that stage, singing. stuck up on that stage, singing. Oh, I know, are sad souls, sad souls, darling. Oh, I know, are sad souls, sad souls. አይቱክ አፒል ኢን ኢቢዛ በተሰኘው የማይክ ፖስነር ዜማ ነው የምሽት ፕሮግራማችንን የጀመር ነው። ዜማው በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የአስረኝነትን ደረጃ ይዞለታል። የምቺካን ግዛት ተወላጅ የሆነው 28 ዓመቱ ማይክ ፖስነር በሚቀጥለው የግንቦት ወር መጀመሪያ አካባቢ አትናይት አሎን የተሰኘውን ሁለተኛ የስቱዲዮ አልበሙን የሚያወጣ ሲሆን አልበሙ ቀደም ብለን ያደመጥነውን ዜማ ጨምሮ በውስጡ ወደ 18 የሚሆኑ ነጠላ ዜማዎችን እንደሚያካትት ታውቋል። የተከበራቸው የሙዚቃ ቀን አድማጮች የክብር ሰላምታ ጸሀይ በድጋሚ ከስቱዲዮ 14 እየደረሳችሁ፣ ጽዮን ግርማ ከዚህ ከሙዚቃ ቀና በፊት ቀደም ብላችሁ ያደመጣችሁትን ፕሮግራም ስታዘጋጅ ስራ በስቶፓት ስለነበረ አልፎ አልፎ ብቅ እላለሁ ባልኩ መሰረት ይኸው የዛሬውን የሙዚቃ ቀና ለማስተናገድ ስቱዲዮ 14 ብቅ ብያለሁ። ሁለቱን በድጋሚ ለማስታወስ ስለተቀዳሜ መጋቢት 24 2008 ሲሆን በአዲስ አበባ አቆጣጠር፣ በዋሽንግተን ዲሲ ደግሞ ሚያዚያ 2 2016 ዓ ምት ላይ እንገኛለን። በዛሬው ፕሮግራም በአሜሪካን የሙዚቃ የቢልቦርድ ሰንጠር ላይ ከመቶዎቹ ምርጥ ዜማዎች መካከል ጊዜ በቃኝን ያህል ከአንደኛ እስከ አስረኛ ደረጃ የያዙትን ምርጥ ዜማዎችን ይዤላችሁ ቀርቤያለሁ። ቀደም ብለን የአስረኝነትን ደረጃ የያዘውን ዜማ አድምጠናል። የዘጠኝነትን ደረጃ ወደ ያዘው ዜማ ስንሸጋገር ደግሞ ኬክ ባይዝ ኦሽን የተሰኘውን የዲን ናይስን ዜማ እናገኛለን። Masterpiece, to waste time on the masterpiece. Uh, you should be rolling me, you should be rolling me. Uh, you're a real life fantasy, you're a real life fantasy. Uh, but you're moving so carefully, let's start living dangerously. So do we, baby? I'm living dangerously. Dangerous ያድመጥነው ኬክ ባይዝ ኦሽን የተሰኘውን የዲናይስን ዜማ የዘጠኝነትን ደረጃ ሲይዝ፣ ቀጥለን የምናደምጠው የዜይን ፒሎቶክ የተሰኘው ዜማው ደግሞ የስምንተኝነትን ደረጃ ይዘዋል። እነሆ እናደምጥለት። Body but you, body but me, body but us, bodies together. I love to hold you close tonight and always. I love to wake up next to you. I love to hold you close tonight and always. I love to wake up next to you. So we'll decide. So, good, so dirty and rough. Been to bed all day, bed all day, bed all day. Loving and falling down. It's a paradise and it's a war zone. It's a paradise and it's a war zone. Pillow Joe. I am a Seeing the pain, seeing the pleasure. Nobody but you, body but me, body but us, bodies together. I love to hold you close tonight and always. I love to wake up next to you. So we'll piss off the neighbors in the place that feels the tears, the place to lose your fears, yeah, reckless behavior. A place that is so pure. A paradise, and it's all የድምፅ ቅላ ጸሎታ ሊህ ነው ያደመጥነው። ፒሎቶክ የተሰኘውን የዜይንን ዜማ ነበር። ዜን ማሊክ የ23 ዓመት ወጣት ሲሆን እንግሊዛዊ ተወላጅ ነው። ማይንድ ኦፍ ማይን ብሎ የሰየመውን የመጀመሪያ አልበሙን ከሳምንት በፊት በገበያ ላይ የዋለ ሲሆን ፒሎቶክ የተሰኘው ዜማው በበርካታ የአውሮፓ ሀገሮች ተወዳጅነትን ያገኘለት ዜማ ሲሆን፣ እዚህ ዩናይትድ ስቴትስ ደግሞ እጅጉን በጣም ተደንቆለታል። ወደ የሰባተኝነትን ደረጃ ወደ ያዘው ዜማ ስንሸጋገር ሚ ማይሰልፍ ኤን አይ የተሰኘውን የጂኢዜን ዜማ እናገኛለን። እነሆ። And as far as I can see, I just need privacy. Plus, a whole lot of tricks about this modesty. I just need space to do me, get with what they're trying to see. A Stella Maxwell right beside of me. A Ferrari, I'm buying three. A closet of St. Laurent, get what I want when I want, cause this hunger is driving me. Yeah, I just need to be alone. I just need to be at home. Understand what I'm speaking on. If time is money, I need a loan. But regardless, I'll always keep keeping on. Fake friends, we don't take L's, we just make M's. While y'all follow, we just make trends. I'm right back to work when that break ends. Yeah. Like talking to strangers so get the fuck off me i'm anxious i'm trying to be cool but i may just go ape. say fuck out of all of y'all faces it changes though now that i'm famous everyone knows how this lifestyle is dangerous but i love it the rush is amazing celebrate nightly and everyone rages i found how to cope with my anger i'm swimming in money swimming in liquor my liver is muddy but it's all good i'm still sipping this bubbly this is lovely This ain't random i didn't get lucky made it right here cause i'm sick with it Cutty, they all take the money for granted but don't wanna work for it tell me now isn't it funny Whoa. Mas so Adamant know me, myself, and I. It's a young, yeah, Jason Zema. Yes, about in the Tenderjas. Yes, yes, it's a disturbing in the Tenderjas. Oh, Zema, no, it's a young, yeah, Megan Trainer. and no, no, and Adamant a lot. I think it's so cute, and I think it's so sweet. How you let your friends encourage you to try and talk to me. But let me stop you there. Oh, before you speak. Is no, my sign is no, my number is no. You need to let it go, you need to let it go, need to let it go. To the I, to the no, no, no. My name is no, my sign is no, my number is no. You need to let it go, you need to let it go, need to let it go. To the I, to the no, no, no. First you gonna say, you ain't running game. Thinking I believe in every word. Call me beautiful, so original. My name is no. My sign is no. My number is no. You need to let it go. You need to let it go. Need to let it go. Thank you in advance. I don't wanna. Dance. Is no, my number is no. You need to let it go. You need to let it go. Need to let it go. ያድመጥ ነው ነው የተሰኘውን የሜጋን ትሬነርን ዜማ ነው በዚህ ሳምንት የስድስተኝነትን ደረጃ ይዞላታል። የተከበራቸው የሙዚቃ ቀና አድማጮች፣ ሰዓት ለመቆጠብ ያህል የአምስተኝነትን ደረጃ ዘሏለሁ። በአሁኑ ሰዓት የስቱዲዮ በር ተከፍቷል፣ መስተዋት አረጋው ወደ ስቱዲዮ ብቅ ብላለች። በለተቅዳሜ መስተዋት፣ እንኳን ወደ ሙዚቃ ቀና በደህና መጣሽ። እንኳን በደህና ቆየኝ ደሱ። በዛሬ የሙዚቃ ቀና ፕሮግራም ላይ በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል ከአንደኛ እስከ አስረኛ ያሉትን ዜማዎች ነው አድማጮች እያሰማ ያለሁት ታዲያ እግረ መንገድ ሽን እስቲ አሁ እኔ ደግሞ ከመቶዎቹ የአሜሪካ የቢልቦርድ ሰንጠረዥ ላይ ምርጥ ሙዚቃዎች መካከል በዚህ ሳምንት የአራተኝነት ደረጃ የያዘው ዜማን ነው የምጋብዛችሁ። ማይ ሀውስ የተሰኘውን የፍሎራይዳን ዜማ አድምጡት። At my home, tell me where you've been. Pour yourself something cold, baby. Cheers to this. Sometimes you gotta stay in, and you know where I live. Yeah, you know what we is. Sometimes you gotta stay in. in. Welcome to ማይ ሃውስ የተሰኘውን የፍሎራይዳን ዜማ ነበር ያደመጥነው። የአራተኝነትን ደረጃ ይዟል። በዚህ ሳምንት መስታወት ሙዚቃውን ጋብዛችሁ የሰኞውን የጋቢና ፕሮግራም ለማዘጋጀት ወደ መቀመጫዋ ተመልሳለች። ወደ ሶስተኝነት ደረጃ ስንመጣ ላቭ ዩርሴልፍ የተሰኘውን የጀስትን ቢቨርን ዜማ እናገኛለን። You think you broke my heart, oh girl, for goodness sake. Eh? You think I'm crying on my own while well I ain't. And I didn't wanna write a song, cause I didn't want anyone thinking I still care or don't. But you still hit my phone up, and baby, I'll be moving on. And I think you should be something I don't wanna hold back. Maybe you should know that my mama don't like you and she likes everyone and i never like to admit that i was wrong and i've been so caught up in my job didn't see what's going on but now i know i'm better sleeping on my own cause if you like the way you look that much oh baby you should go and love yourself and if you think that I'm still holding on to something, you should go and love yourself. When you told me that you hated my friends, the only problem was with you and not them. And every time you told me my opinion was wrong, and tried to make me forget where I came from. And I didn't wanna write a song. Cause I didn't want anyone thinking I still care or don't. But you still hit my phone up. And baby, I'll be moving on. And I think you should be something I don't wanna hold back. Maybe you should know that my mama don't like you, and she likes everyone. And I never like to admit that I was wrong. And I've been so caught up in my job, didn't see what's going on, but now I know I'm better sleeping on my own cause if you like ላቭ ዮር ሰልፍ የተሰኘውን የጀስተር ቢበርን ዜማ ነበር ያደመጥነው። ይህ ዜማ ባለፈው የህዳር ወር ሲሆን የወጣው አሁንም ድረስ ተወዳጅነቱ እንዳለ ነው። በዚህ ሳምንት የሶስተኝነትን ደረጃ ይዞለታል። ወደ ሁለተኝነት ደረጃ ስንሄድ ደግሞ ሰቨን ይርስ የተሰኘውን ዜማ እናገኛለን። ዜማውን የሚጫወቱት ሉካስ ግራሃም የተባሉ የዴንማርክ የባንዳ አባል ሲሆኑ ቀጥለን የምናደምጠው ዜማቸው ከአውሮፓ አልፎ በአሜ seven years. And now, once I was seven years old, my mama told me, Go make yourself some friends or you'll be lonely. Once I was seven years old. It was a big, big world, but we thought we were bigger. Pushing each other to the limits, we were learning quicker. By eleven, smoking herb and drinking burning liquor. Never rich, so we were out to make that steady figure Once I was eleven years old, my daddy told me, Go get yourself a wife, or you'll be lonely. Once I was. I started writing songs, I started writing stories. Something about that glory just always seemed to bore me. Cause only those I really love will ever really know me. Once I was 20 years old, my story got told before the morning sun when life was lonely. Once I was 20 years old, I only see my goals, I don't believe cause i know the smallest voices they can make it major i got my boys with me at least those in favor and if we don't meet before i leave i hope i'll see Soul. We've traveled around the world and we're still roaming. Soon we'll be 30 years old. የሁለተኝነትን ደረጃ የያዘውን ሰቨን ይርስ የተሰኘውን የሉከስ ግራሃምን ዜማ ነበር ያድመጥ ነው የተከበራቸው። የሙዚቃ ቀን አድማጮች፣ በዚህ ሳምንት የአንደኝነትን ደረጃ ወደ ያዘው ዜማ ደርሰናል። እኔም ለዛሬ መሰናበታችሁ በዚሁ በሳምንቱ ምርጥ አንደኛ ዜማ ይሆናል። የዜማው ርዕስ ወርክ የተሰኘ ሲሆን ዜማውን የተጫወተችው ሪሃና ነች። ድሬክ አጅቧታል። አብራችሁ ስለቆያችሁ አመሰግናለሁ። በሚቀጥለው እስከምንገናኝ ድረስ በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ በእኔ በኩል Work, work, work, work, work, you know i dealt with you the nicest nobody touched me in a righteous nobody text me in a crisis i believed all of your dreams like the ration you took my heart and my keys and my passions you took my heart i must leave a decoration you mistaken my love i brought for you for foundation all that i wanted from you was to give me something that ደሳለኝ መኮንን፣ ለሙዚቃ ቃና ዝግጅቱ አመሰግናለሁ። አድማጮች አሁን የማጠቃላይ ወሬዎችን ላሰማችሁ። በዩናይት ስቴትስ ፕሬዝዳንታዊ ምርጫ የየፓርቲዎቹ እጩዎች ሆነው ለመቅረብ በመካሄድ ላይ ባለው ቅድመ ምርጫ ዘመቻ የሪፐብሊካን ፓርቲ ተፎካካሪያቸውን በመምራት ላይ የሚገኙት ተወዳዳሪ በቅርቡ የኒውክሌር ጦር መሳሪያዎችን አስመልክቶ ያቀረቡትን ሀሳብ ስለ ዓለም ፖለቲካ መሰረታዊ ግንዛቤ በጎደለው ሰው የተሰነዘረ አስተያየት ሲሉ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ተችተዋል። ሚስተር ኦባማ ጃፓንና ደቡብ ኮሪያ በሰሜን ኮሪያ የተደቀነባቸውን የኒውክሌር ጥቃት ስጋት ለመመከት የኒውክሌር ጦር መሳሪያ መስራት አለባቸው ሲሉ የሪፐብሊካኑ ተፎካካሪ ዶናልድ ትራምፕ የሰነዘሩትን አስተያየት አስመልክቶ ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ምላሽ ነው ይህን ያሉት። ኦባማ አክለውም ይህን ያለው ሰው ስለ ውጭ ፖሊሲ፣ ስለ ኮሪያ ሰርጥና አካባቢው አሊያም ስለ ዓለም በጥቅሉ ብዙም የማያውቅ ነው ብለዋል። በኒውክሌር ቅመሞች ጥበቃና በአለም አቀፉ የሽብር ጥቃቶች ዙሪያ ባተኮረው የዋሽንግተኑ ጉባኤ የተሳተፉ ከሃምሳ በላይ አገሮች መሪዎች ዓለም የተደቀነባትን ፈተና ለመቀነስ በጋራ ለመንቀሳቀስ መስማማታቸውን አስታወቁ። የዩናይት ሰው አልባ አውሮፕላን አንድ የሶማሊያ እስላማዊ ጽንፈኛ ቡድን አልሻባብ ከፍተኛ አመራር አባል መግደሉን ስለ ወታደራዊ ዘመቻው የሚያውቁ የዩናይት ስቴትስ ባለስልጣናት ተናገሩ። በዩናይት ስቴትሱ የሰው አልባ አውሮፕላን ወታደራዊ ዘመቻ ኢላማ የሆነው ሀሰን አሊ ዶሬ የአልሻባብ ነፍሰ ገዳይ ቡድን የሚመራ የቡድኑ ከፍተኛ ባለስልጣን መሆኑም ተገልጠዋል። ዋናው የብራስልስ አውሮፕላን ማረፊያ ጣቢያ በተሳፋሪዎች ማቆያ ስፍራ ከደረሰበት የአጥፍቶ ጠፊዎች ቦምብ ጥቃት አስራ ሁለት ቀናት በኋላ ነገ እሁድ ለሚጀምረው የበረራ አገልግሎት በጥብቅ የጸጥታ ጥበቃ በዛሬው ዕለት ተከፍቷል። የዛቬንተም አውሮፕላን ጣቢያ ዋና ስራ አስፈጻሚ አርናውድ ፊየስት ዛሬ ማለዳ ላይ ለጋዜጠኞች በሰጡት ቃል ሶስት የብራሲልስ የአየር መንገድ አውሮፕላኖች ከዋና አውሮፕላን ጣቢያ ወደ ፖርቹጋሉ ፋሮ፣ ወደ ጣሊያኑ ቱሪን ና ወደ ግሪኩ የአቴንስ አውሮፕላን ጣቢያዎች የሚበሩ መሆናቸውን አረጋግጠዋል። በሌላ ተያያዥ ዜና መርማሪዎች በከሸፉ የሽብር ጥቃት ተጠርጥሮ በቁጥጥር ስር ያዋሉትን አንድ ቤልጅየም ዜግነት ያለው ግለሰብ ዛሬ ተጠያቂ አድርገዋል። የፈረንሳይ ና የቤልጅየም ባለስልጣናት ባለፈው አመስ በቁጥጥር ስር ያዋሉት ግለሰብ ሙሉ ስሙን ይፋ አላደረጉም። አድማጮች፣ ለሰዓቱ ለዜናዎች የተያዘው ክፍለ ጊዜ። እዚሁ አበቃ። የአሜሪካ ድምፅ ራዲዮ ጣቢያ ዘወትር ከምሽቱ 3 እስከ 4 ሰዓት በ19 1በ5 ሜትር ባንድ የሚያሰማውን ፕሮግራም እዚህ ላይ ፈጸመ። ነገ እሁድ እስከምንገናኝ በ3 ሰዓት ማለቴ ነው። ደህና ደሩ።